ለዘያፈቅረኪ ግዝት ዝት የማርያም ወኮፈ እይኩን ጸሎቱ ይት ገዘም ገዘ ምኖ ዓመቱ ወይ ጥፋ በከንቱ ባፈ መላይት ወሰም ይትረገም ደለሎቱ ተስተማሰሎ በተውኔት ለማይሌተ ንግስኪ ዝንቱ የጋዩ አጥያቱ ይታ ደግሎቱ እግዚአብሔር አብቂ ፈኖ ቃሎ ገብርኤል አስተማሲሎ ማርያም አምላከ ዘውለልኪ በተለንግሎ ሰላም ሰላም ወሰላም እብሎ ለመልክኪ ማርያም ፈጽምየ ኩሎ ወሰባት ለእግዚአብሔር